በትግራይ ክልል ማይጨው ከተማ ነዋሪ የሆኑት የአራት ልጆች እናት ወይዘሮ አልጋነሽ ህሸ ከሶስት ዓመት በፊት በክልሉ በነበረው ጦርነት ምክንያት ተከስቶ የነበረው የወሊድ መቆጣጠሪያ አቅርቦት መቋረጥ ላልታሰበ ወጪ ደርጓቸው እንደነበር ይናገራሉ። በደግ ፋርማሲ ያሉ እዛ ይሄድ የምንጠቀሙ የነበረ ለአንድ መቶ ሞሳንታ እንችላለን። አሁን ሰላም ከሆነ ወዲያ ግን በነጻ ነው የምንጠቀመው በትግራይ ክልል በተቀሰቀሰው እና በኋላም ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ምክንያት የወሊድ መቆጣጠሪያ አቅርቦት የተስተጓጎለ ቢሆንም ወይዘሮ አልጋነሽን ጨምሮ አብዛኛው አፍሪካውያን ሴቶች ነፃ የስነ ተዋልዶ አገልግሎትን የሚያገኙት ዩናይትድ ስቴትስ እና አጋሮቿ በሚያደርጉት ዓለም አቀፍ ልገሳ ነው። በሌላ በኩል ትላንት ሰኞ የፕሬዝዳንትነት ስልጣናቸውን የተረከቡት አርባ ሰባተኛው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሀገር ውስጥ ሮቪና ዌት ተብሎ በሚጠራ የጽንስ ማቋረጥ መብት ጋር ተያይዞ ያላቸው አቋም የጽንስ ማቋረጥ አገልግሎት የሚሰጡ ዓለም አቀፍ አጋሮቻቸውን ለስጋት ዳርጓቸዋል። ፕሬዝዳንቱ ስልጣን በያዙበት እለት ሀገራቸው ከዓለም የጤና ድርጅት ጋር ያላትን ግንኙነት ማቋረጧ ዩናይትድ ስቴትስ ከስነ ተዋልዶ ጤና ጋር የሚኖራት አቋምም ጥያቄ ውስጥ እንደሚገባ ባለሙያዎች ይገል። በኢትዮጵያ የማርስ ቶፕስ ኢንተርናሽናል ዳይሬክተር ዶክተር አበበ ሽብሩ በቀደመው የትራምፕ አስተዳደር የጽንስ መቋረጥና የስነተዋልዶ ጤና ላይ የነበረውን ድጋፍ ለማቋረጥ እርምጃ በተወሰደበት ወቅት ያስከተለውን ተግዳሮት እንዲያስታውሳሉ። እንግዲህ በዛን ወቅት የተፈጠሩ ነገሮችን በሶስት ነገሮች ማየት እንችላለን። ኢሚዲትሊን ደግሞ ወዲያውኑ የትራምፕ አድሚኒስትሬሽን ወደ ማስተዳደር ወደ ስልጣን ከመጣ በኋላ የጋግሮልን ኢንስቴት ካደረገ በኋላ የሚድል በምናያበት ሰዓት ዛ በስነ ተዋሉ ና በቤተሰብ ቀላ ግብ ላይ የሚሰሩ ተቋማት የአሜሪካን ገንዘብ የአሜሪካን ድጋፍ እንዳያገኙ እገዳ አድርጓል እና ይህ አገዳ ደግሞ የነዛን ተቋማት አቅም የወሰነ ነው። ያ ገንዘብ ቢለቀቅ ኖሮ እነዚህ ተቋማት አገሎት ቢሰጡ ኖሮ ብዙ የስነ ተዋሉና የቤተሰብ ቅላግሎት ተደራሽ ወይም አገሎት የሚፈልጉ ዜጎችን መድረስ ይቻላል። ስለዚህ ኢሚዲትሊ የድርጅቶችን አቅም የጎዳ እንደሆነ ለማየት ተችሏል። በሁለተኛነት ደረጃ ላልተፈለገ እርግዝና ብዙ እናቶች ተዳርጓል። አገልግሎቱ የለም። አገልግሎቱ ባለመኖሩ ምክንያት ብዙ እናቶች አገልግሎቱን ሳያገኙ የቆሩበት ሁኔታ ስላለ በዛ ምክንያት ላልተፈለገ እርግዝና የተዳረጉ ብዙ የአፍሪካ ሴቶች አሉ። እሱንም ምናልባት እንደጥና ማሳት ይቻለ። በሶስተኛነት ደረጃ ደግሞ ምናልባት ያን አገልግሎት ባለመኖሩ ምክንያት ላልተፈለገ እርግዝና በመዳረግ ያን ያልተፈለገ እርግዝና ደግሞ ለማቋረጥ በሚደረግ ሂደት ውስጥ ንጽህናው ያልተጠበቀ የጽንስ ማቋረጥ በመኖሩ ብዙ እናቶች እንደሞቱ እየሞቱ እንደነበረ ጥናቶች ይጠቁማሉ። ፕሬዚዳንት ዶናልድ ትራምፕ በቀደመው የስልጣን ዘመናቸውና እንዲሁም በቅርቡ ባደረጉት የምረጡኝ ቅስቀሳ ጽንስ ማቋረጥን እንደሚቃወሙ በግልጽ አስቀምጠዋል። ቀድሞ ስልጣን ላይ በነበሩበት ወቅት ጽንስ ማቋረጥን በሕግ መገደባቸውን እንደ ስኬት አንስተውም ሲናገሩት ይሰማሉ። ይሁን እንጂ አሁን ላይ ባላቸው አቋም ግዛቶች በዚህ ጉዳይ ላይ የየራሳቸውን ውሳኔ እንዲያደርጉ እንደሚፈቅዱም አስታውቀዋል። ን 52 ላለፉት 52 ዓመታት ግዛቶች ሮቪ ዌድን ለማስወገድ ሲጥሩ ነበር። ዴሞክራቶች፣ ሪፐብሊካኖች፣ ገለልተኞች፣ ወግ አጥባቂዎች ጭምር። ስለዚህ ለግዛቶቹ መብቱን መልሼ እሰጥቻለሁ። ዩናይትድ ስቴትስ በቀጣይ በዚህ ጉዳይ ላይ በዓለም አቀፍ ደረጃ ስለሚኖራት አቋም ፕሬዚዳንት ዶናልድ ትራምፕ ይፋ ባያደርጉም ተንታኞች ግን ሁኔታው አስጊ መሆኑን ይገልጻሉ። ኤልዛቤት ሱሊ በገርማቸር ተቋም ከፍተኛ የስነ ተዋልዶ ጤና ሳይንስ ተመራማሪ ሲሆኑ ላለፉት ስድስት ዓመታት የዩናይትድ ስቴትስ የስነ ተዋልዶ ድጋፍ በኢትዮጵያና ና በዩጋንዳ ላይ ያለውን ተጽዕኖና ውጤታማነት እንዲሁም የፍላጎት መጠን አጥንተዋል። ለመጀመሪያ ክል ግሎባል ጋግሩል ምን ማለት እንደሆነ ላስረዳ። ግሎባል ጋግሩል ማለት ከሮናልድ ሬጋን አስተዳደር ዘመን አንስቶ በሪፐብሊካን አስተዳደሮች የሚተገበር ሲሆን ከዩናይትድ ስቴትስ ባዓለም አቀፍ ደረጃ የጤና ድጋፍ አገልግሎት የሚቀበሉ ተቋማት የጽንስ ማቋረጥ አገልግሎት ድጋፍ እንዳያገኙ የሚከለከል ፖሊሲ ነው። እኔ እንደማስበው ድርጅቶች ከሁለት ሀሳብ ጋር የተጋፈጡ ይመስለኛል። የጽንስ ማቋረጥ አገልግሎት በመስጠትና በአጠቃላይ የአሜሪካንን የገንዘብ ድጋፍ ማጣት፣ የአሜሪካንን ድጋፍ ለማግኘት ይህንን አገልግሎት እንደማይሰጡ መፈረም አለባቸው። ስለዚህ አንዳንድ ጊዜ አገልግሎት መስጠት ያቆማሉ ማለት ነው። ይህ ማለት ከተለያዩ ድርጅቶች ጋር አጋር በመሆንም ጭምር አገልግሎቱን ሊሰጡ አይችሉም። የተመሳሳይ የሲቪል ማህበረሰብ ስብሰባዎችን እና ስብሰባዎች ላይም ለውሳኔና ለድርድር አይቀመጡም ማለት ነው። ስለዚህ እንደ አንድ ድርጅት ሁኔታው በተግባራቸውና በአገልግሎታቸው እንዲሁም በአጋርነታቸው ላይ የሚያመጣው ተጽዕኖ አለ። በሌላ በኩል ደግሞ ለመፈረም ፈቃደኛ ያልሆኑ ድርጅቶች ይህን ፖሊሲ አንፈርም የሚሉና የገንዘብ ድጋፉን ያጣሉ አሊያም የአሜሪካ ገንዘብ ከሚያስተላልፈው ተቋም ጋር የነበራቸው ግንኙነት ይቋረጣል። በኢትዮጵያ የማርስቶፕስ ኢንተርናሽናል ዳይሬክተር ዶክተር አበበ ሽብሩ የስነተዋልዶ ጤና ድጋፍ መቋረጥ በጽንስ ማቋረጥ ላይ ብቻ ሲሆን ይህን አገልግሎት በሚሰጡ ተቋማት በሚያደርጓቸው እንደ ኤች አይቪ ኤድስ መድኃኒት ተደራሽነት ላይም ጭምር ጫና እንደሚያሳድር ይናገራሉ። ዶክተር አበበ በአሁን ሰዓት ኢትዮጵያ ያለውን ሁኔታ እንግዲህ በኢትዮጵያ ደረጃ በምናየበት ሰዓት የስነ ተዋሎና የቤተሰብ አገልግሎት ተደራሽነት በአንጻራዊነት ፊት ከነበረው አስራ አምስት ዓመት በአሁኑ ሰዓት የተሻለ ሁኔታ ያለበት ሁኔታ ያለው የስነ ተደራሽነትም የቤተሰብ አገልግሎትም መሸፋን ከጊዜ ወደ ጊዜ እየጨመረ ያለበት ሁኔታ ነው ያለው እና ይሁን እንጂ ከፍላጎት አኳያ ገና ብዙ ይቀራል። ብዙ የስነተዋሎ ጤና ፕሮግራም ፍላጎት በከፍተኛ ሁኔታ እየጨመረበት ሁኔታ ነው ያለው። በተለይ እንግዲህ ቅድም ላልኩት የስነ ተዋሎ ጤና ፕሮግራም ከእናቶች ጤና ባሻገር ለማህበራዊ እና ኢኮኖሚ እድገት የሚያበረክቱ አስተዋጽኦ ከፍተኛ ነው። ከዛ አኳያ በምታይበት ሰዓት ከጤናው ባሻገር ለልማት ማሳለጫ ለኢኮኖሚ እድገትም የቤተሰብ አገልግሎት ተደራሽ ስለሆነ በአንድ በሌላ መንገድ ተፈላጊነቱ እየጨመረ የመጣበት ሁኔታ፣ ፍላጎቱ እየጨመረ የመጣበት ሁኔታ፣ ነገር ግን ፍላጎቱና አጠቃላይ አቅርቦት በሚታይበት ሰዓት ክፍተቶች እንዳሉ ነው ያለውና የስነ ተዋልዶ ጤና ፕሮግራም የቤተሰብ ቃል አገልግሎት የስነ ሕዝብ እድገትንና የኢኮኖሚ እድገትን ተጣጥሞ እንዲሄድ ሊያግዝ የሚችል መሰረታዊ አገልግሎት ነው። በገርማቸር ተቋም ከፍተኛ የስነ ተዋልዶ ጤና ሳይንስ ተመራማሪ የሆኑት ኤሊዛቤት ሱሊ በዓለም ዙሪያ ያሉ የዩናይትድ ስቴትስን ድጋፍ የሚቀበሉ ሀገራት እና የጤና ሚኒስትሮች በትራምፕ አስተዳደር ሊከሰት ለሚችለው የስነ ተዋልዶ ጤና ድጋፍ መስተጓጎል እንዲዘጋጁ መክረዋል። የዩናይትድ ስቴትስን የገንዘብ ድጋፍ ለማግኘት ሲሉ ፖሊሲውን መፈረም የሚያስፈልጓቸው ድርጅቶች ሊገነዘቧቸው ሚያስፈልጉ ነገሮች አንዱ መተባበር ማለት ምን ማለት እንደሆነ ነው። ይህ ማለት ከተገቢውና ከሕጉ በላይ ተገዥ እንዳልሆኑ ማረጋገጥ ያስፈልጋል። አንዳንድ ቦታዎች ተቋማት ፖሊሲውን ሲተገብሩ ዓለም አቀፍ ሕጎችና የግሎባል ጋግ ሕግ ያልተገደቡ እንቅስቃሴዎችን ሲገድቡ ተመልክተናል። እናም ሰዎች መረጃውና እውቀታቸው እንዲኖራቸው በማድረግ የስነ ተዋልዶ መብቶችን ለማስከበር በሚችሉት መጠን እንዲንቀሳቀሱ ማድረግ ተገቢ ይመስለኛል። ነገር ግን የበጀት መቀነስ ነገር ሲመጣ እንዲሁም ተግዳሮቶችን አስቀድሞ የመቅረፍ ነገር ሲነሳ በተለይም ዝቅተኛና መካከለኛ ገቢ ያላቸው ሀገራት የሀገር ውስጥ ሀብታቸውን ለስነ ተዋልዶ ጤናን ለመጠበቅና በመብቶች ላይ ተጽዕኖ ለማሳረፍ ለመዋል መዘጋጀት አለባቸው። በተጨማሪም ለጋሽ ተቋማትና ሀገራትን ማብዛት እንዲሁም አማራጮችን መፈለግ ይኖርባቸዋል። ዓለም አቀፉ ሜሪ ስቶፕስ ኢንተርናሽናል የጽንስ ማቋረጥ አገልግሎትን እንደማያቆምና ይህንን ተከትሎ ሊቋረጡ ለሚችሉ የዩናይትድ ስቴትስ ድጋፎች እየተዘጋጀ መሆኑን የተቋሙ የኢትዮጵያ ዳይሬክተር ዶክተር አበበ ሽብሩ ለአሜሪካ ድምጽ ገልጸዋል። በዩናይትድ ስቴትስ ብሔራዊ ቤተ መዛግብት የሚታተመው ዓለም አቀፍ የጤና መጽሄት በአፍሪካ እድሜያቸው በወሊድ እድሜ ክልል ውስጥ ያሉ ሴቶች የወሊድ መከላከያና የጤና ድጋፍ ፍላጎት እንዳላቸው አስታውቋል። በተጨማሪም ወሲባዊና የስነ ተዋልዶ መብቶችን በመቃወም የሚታወቁ የዩናይትድ ስቴትስ የክርስቲያን መብት ቡድኖች ከጎርጎሮሲያኑ 2019 አንስቶ በአፍሪካ ያላቸውን ድጋፍና እንቅስቃሴ በከፍተኛ ሁኔታ መጨመራቸውን የጋዜጠኝነትና ማህበራዊ ለውጥ ኢንስቲትዩት አይ ጄ ኤስ ሲ አዲስ የመረጃ ትንተና መላክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ